የወጣቶች ዓለም ከኢትዮጵያ ውጭ ግበያ ግንባር ቀደም ከሚባሉት ዘርፎች አንዱ የቆዳ ምርት ነው። እንደ የኢትዮጵያ ኢንቨስትመንት ኮሚሽን ከሆነ ኢትዮጵያ በዋነኛነት ያለቀለት የቆዳ ምርት ወደ ውጭ እየላከች ሲሆን ኢትዮጵያ ውስጥ የሚመረተው የቆዳ ጫማም እያደገ መጥቷል። ጓንት፣ ቦርሳዎችና ሌሎች የቆዳ ውጤቶች ከፍተኛ አቅም ያላቸው ምርቶች እንደሆኑ ይገልጻል። ጤና ይስጥልኝ የወጣቶች ዓለም ዝግጅት ተከታታዮች የዛሬው እንግዳችን አቤኔዘር ታደሰ የቆዳ ምርት ዘርፍ ሰፊ የስራ እድል እንደሚፈጠር የተረዳው ከስድስት ዓመታት በፊት ነበረ። ይህም የዩኒቨርስቲ ተማሪ ሳለ ከጓደኞቹ ጋር አብረው ለመስራት ባደረጉት ጥናት ነው። ስለዚህ ሌዘር ቢዝነስ ገና እንዳልተነካ በጣም ሚች የሆነ ማርኬት እንዳለው እና ብዙ ፍላጎት እንዳለው ማየት ችለናል በዛ ጥናት ውስጥ ከዛ ይህንን ማርኬት ደግሞ ከመረጥን በኋላ ምን አይነት አዲስ ነገር ይዘን መምጣት እንችላለን ብለን ድጋሚ ሌላ ጥናት ማለት ሌዘር ይሰራል እና የእኛን ካምፓኒ አይደንቲቲ ለመስጠት ምን አይነት የተሻለ ለአዲስ ነገር ይዘን መምጣት እንችላለን ብለን ተማከርን። በወቅቱ አንድ ላይ ነበር የጀመርነው። ስለዚህ በተለያየ በትምህርት ምክንያት ብዙዎቹ ወደ ውጭ ሀገር ሄዱ፣ እዚህም ሀገር ሆነው የራሳቸውን ሌላ ፊልድ መረጡ። ስለዚህ እኔ እኔ ብቻዬን ቀጠልኩት ማለት ነው እና ላለፉት ስድስት አመታቶች ብቻዬን ይዤ የመጣሁት አቤኔዘር ዛሬ የሰብአዊያን ሌዘር የሚል መለያ ያለው የቆዳ ምርቶች መስራችና ስራ አስኪያጅ ነው። ዩኒቨርሲቲ ውስጥ የማርኬቲንግና የሶሲዮሎጂ ተማሪ ነበርኩ የሚለው አቤኔዘር ትምህርቱ ለንግድ ያለው ግንዛቤ እንዲጨምርና ስለ ንግድ እንዲያስብ በረከፋች እንደሆነለት ይናገራል። ትኩረቱን በቆዳና በጨርቅ የተሰሩ የእጅ ቦርሳዎች ላይ ያደረገ ይመስላል። ከሶስት ሺህ በላይ ተከታዮች ያሉት የቴሌግራም የመገበያ ገጹ ላይ በብዛት የሌሎች የአፍሪቃ ሀገራት ጨርቆችን የተጠቀመባቸው የቆዳ ቦርሳዎች ይገኛሉ። ሞር ኦፍ አፍሪካን አይደንቲቲ ያላቸው ቦርሳዎች ናቸው እኛ የምንሰራቸው። ጀማመራችን በራሱ ምን አይነት አዲስ ነገር ወደ ማርኬት ይዘን መምጣት እንችላለን ብለን አስበን ስለነበረ ሞር ኦፍ አፍሪካን ከማስተዋወቅ አንጻር የአፍሪካ ምርቶችን ለዓለም ከማስተዋወቅ አንጻር የተሻለ ይረዳናል ብለን ስላሰብን ልናስተላልፍ የፈለግነው ኖር ኦፍ አፍሪካን ፕሮሞት ማድረግ እንደምንችል በሁሉም አቅጣጫ በእኛም በራሳችን ቢዝነስ በቦርሳው ቢዝነስ በሌዘሩ ቢዝነስ አፍሪካን ፕሮሞት እያደረግን ነው ማለት ለዚህም ኬንያ በሄድኩበት ወቅት ያየሁት እረርቶኛል ይላል ይህም ኬንያውያን ለውጭ ሀገር ዜጎች ገበያ ላይ ያቀረቡት ስራ ነው አቤነዘርም ወደ ሀገሩ እንደተመለሰ ያየውን ለመተግበር ሞክሯል መጀመሪያ ስንሞክረው በእኛ በራሳችን በሀገር ውስጥ ጥለት ነበር ይሞከር ነው በወቅቱ በሀገር ውስጥ ጥለት መስራታችን ብዙ ሪስፖንድ አላገኘንም ነበረ። ከውበት አንጻር ከተለያየ ነገር አንጻር ግን በአፍሪካ ጨርቅ ስንሞክረው ደግሞ ሞር የተሻለ ቀበላ፣ የተሻለ ሪስፖንስ አግኝተናል። ስለዚህ አሁንም ድረስ በአፍሪካ ጨርቆች እየሰራን እንገኛለን ማለት ነው። ስለዚህ ገበያውንም ሰፋ ያደረገልህ ይመስለኛል። ወደ ሌሎች የአፍሪካ ሀገራት ስራህን ለማስተዋወቅ ስለሱት ገልጽ። ሌሎች ሀገራቶችም ላይ አሁን ኦልሞስት ብዙ ፕሮሰስ ጨርሰን ለመላክ አሁን የተነሳንበት ሲዝን ላይ ነው ያለ ነው አሁን ኤክስፖርትን ፖሊሲ ጥሩ መንግስት ጥሩ ፖሊሲ አውጥቷል ከኤክስፖርት ጋር በተያያዘ ነገሮች እየተስተካከሉ ነው ያሉት ስለዚህ ሌሎች አፍሪካን ሀገራቶች ላይ ኤምባሲዎች ላይ ኢትዮጵያ ካሉ ኤምባሲዎች ጋር ኦልሬዲ እየሸጠን እንገኛለን አንድ ሁለት ኤምባሲዎች ላይ የሚያወጡትን ባዛር ላይ እንሳተፋለን ግን አሁን ደግሞ ሞሮፍ በተሻለ መንገድ ወደ ሌሎች አፍሪካ ሀገራቶች ላይ ለመላክ ኦልሬዲ ዝግጅታችን ጨርሰ ነው። የቆዳ ምርቶቹን ወደ አውሮፓና ሌሎች ምዕራባዊ ሀገራትም ለመላክ አቤኔዘር እቅድ አለው። ለዚህ ግን የምዕራባውያንን ፍላጎት ማሟላት ይጠበቅበታል። ይህ ብቻ አይደለም። እንደ ብራንድ አይደንቲቲ እኛ የተነሳ ነው የአፍሪካን ፕሮዳክቶች ፕሮሞት በማድረግ ነው የተነሳ ነው እና ለኢሮፕ ማርኬት ስናቀርብ የአፍሪካ ምርቶች ስፔሲፊካሊ ለአፍሪካኖች ብቻ ነው የሚሆነው የምዕራባዊውን ሰዎች አድሬስ ለማድረግ ፒውር ሌዘር ብቻ መስራት ነው ያለብን እና ያንንም ኦልሬዲ ፒውር ሙሉ ለሙሉ ከቆዳ የተሰሩ የቆዳ ምርቶችን እየሰራ እንገኛለን። እና አሁን ከመንግስት ጋር የተያያዙት ነገሮች አሁን ኤክስፖርትን መንግስት እያበረታታ ነው ያለው። አሁን ከዚህ በላይ ኤክስፔክት እናደርጋለን ከመንግስት ኤክስፖርትን በጣም የተሻለ ኢንከሬጅ ያደርጋል ብለን እናምናለን። ያው ሞሮፍ ጥቅሙ ለሀገርም ለሚሰራውም ሰው ስለሆነ የተሻሉ ፖሊሲዎች ቢወጡ የተሻሉ የፖሊሲ ማሻሻያዎች ቢወጡ ኤክስፖርት የማናደርግበት ምንም አይነት ምክንያት የለም። ግን ያው በትንሽ ሌቭል ለመጀመር ኤክስፖርትን አሁን ያለው ፖሊሲ ግን የሚያሰራ አይደለም ብዙ ገና ለስታርታፕ የሚሆን ፖሊሲ አይደለም ያለው። ግን ማሻሻያዎች ይኖራሉ ብዬ አምናለሁ በጥቂት ጊዜ ውስጥ። ትሬዲንግ ኢኮኖሚክስ የኢትዮጵያ ብሔራዊ ባንክን ዋቢ አድርጎ እንደጻፈው ኢትዮጵያ ባለፈው የጎርጎሮሲያኑ ዓመት ወደ ውጭ የላከቻቸው ምርቶች ገቢ በመጨረሻው ሩብ ዓመት በከፍተኛ ሁኔታ ማለትም ከ977 ሚሊዮን የአሜሪካን ዶላር ወደ 778 ሚሊዮን ቀንሷል። ኢትዮጵያም በዋናነት ወደ ውጭ የላከቻቸው ወርቅና ቡና ናቸው። እንደ የኢትዮጵያ ኢንቨስትመንት ኮሚሽን ደግሞ ኢትዮጵያ በዋጋ ተፎካካሪና ጥራት ያለው ቆዳና ሌጦ የማቅረብ አቅም አላት። በጥራት ውፍረት፣ ጥንካሬና የሌጦ ንጹህ ውስጣዊ ገጽታ በዓለም ዙሪያ ታዋቂነትን አግኝቷል። ኢትዮጵያም እንደ ጎርጎሮሳውያን አቆጣጠር በ 2020 ዓ ም 800 ሚሊዮን ዶላር ከቆዳ የኢንዱስትሪ ዘርፍ አግኝታለች። በዘርፉ እንደሚሰራ ኢትዮጵያዊ አቤኔዘር የሀገሩን የቆዳ ኢንዱስትሪ ዘርፍ እንዴት ይገመግመዋል? ገና በጣም ብዙ እንደሚጠበቅብን ነው ማለት። የቆዳው ዘርፍ ገና እንዳልተነካ እና በጣም መስራት እንደሚቻለው አንድ ጊዜ ሪሰርች አድርገን ነበር እና ለኢትዮጵያን ማርኬት ኢትዮጵያ በእንስሳት በቀንድ ከብት ከአፍሪካ አንደኛ ናት፣ ለዓለም ደግሞ ሶስተኛ ናት እና ይሄ ሪሰንት ያለ ጥናት ነው እና ግን ይህም ሆኖ ለዓለም ኤክስፖርት የምናደርገው በቁጥር ከዚህ ጥናት አንጻር ለዓለም ኤክስፖርት የምናደርገው በጣም ትንሽ ነው። ከኛ የተሻለ ብዙ ሌዘር ኤክስፖርት የሚያደርገው የተለያዩ ሀገራቶች አሉ እና ሌዘር በራሱ ሌግዘር የሆነ ፕሮዳክት ስለሆነ ዓለም ላይ በጣም የሚፈለግ እና እንደተባለው የውጭ ምንዛሬ ሊያመጣልን የሚችል ትልቅ ኦፖርቹኒቲ ያለው ዘርፍ ነው እና ገና በጣም ብዙ መስራት እንደሚጠበቅብን ለእኛ ማሳያ ነው። በሌላ መልኩም ደግሞ ሪስክ ነው። አንድ የተሻለ ሰው ሌዘር ቢዝነስ ላይ ቢመጣ እና ኢንቨስት ሊያደርግ ቢሞክር ብዙ ሰው ከማርኬት ይወጣል። ቢኮዝ ገና በጣም ያልተሰራበት ማርኬት ስለሆነ ማለት ነው እና ጠንክረን እየሰራን ያለ ነው። አቤኔዘር ባለፉት ሁለት አመታት በንግድ የተሻለ እና ተስፋ ሰጪ ነገር ለማይችለናል ይላል። የግል ስኬቱን ደግሞ ሲገመግም ባሳለፉን አመታቶች የሰራናቸው ትላልቅ የድርጅት ስራዎች ሞር እንድንሰራ ሞር ፊውል ሆኖናል። ነገ የተሻለ ነገር ማድረግ እንደምንችል ነገ የተሻለ ነገር ማሳካት እንደምንችል ትልቅ ማሳያ ሆኖናል። ለትላልቅ ድርጅቶች ስራችንን ማቅረባችን፣ ለኤምባሲዎች ስራችንን ማቅረባችን ሞር እንድንሰራ እና የተሻለ አቺቭመንት ከዚህ በላይ የተሻለ አቺቭመንት እንድናደርግ ረድቶናል። ስለዚህ ሞሮፍ ያለፉትን ሁለት አመታቶች ለእኛ ስኬታማ አመታቶች ናቸው። ግን እዛ ላይ የሚያበቃ አይደለም። ነገ ብዙ እንደሚጠበቅብን ነገ ብዙ ማድረግ እንደምንችል እና ማድረግ እንደሚገባን ለእኛ ትልቅ ማሳያ ነው። እኔን ጨምሮ ስድስት ሰራተኞች ነን የሚለው አቤኔዘር እንደ ወጣት የንግድ ባለቤትና ስራ አስኪያጅ ምን አይነት ሰራተኞችን አሰማርቶ እንደሚገኝ ጠይቄው ነበር። በተለያየ ጊዜ የተለያዩ ሰራተኞች ገብተው ወጥተዋል ግን አሁን ከረንትሊ ያሉት ወጣቶች ናቸው ወጣቶች ሲሆኑ ደግሞ ለስራ ጠንካራ የሆነ ሞቲቬሽን ሆኛቸዋለሁ እኔ ምክንያቱም አንድ ስራ እስካላለቀ ድረስ እረፍት የሚባል የለም እኛ ድርጅት ውስጥ ለነገ የሚባል ስራ የለም ኦርደር ተቀብለን ኦርደርን እስከሚያልቅ ድረስ እረፍት የሚባል የለም እና ጥሩ የስራ ባህል በእኔ በኩል ክሬት ማድረግ

አቤኒዘር ከነበረው ተሞክሮ ለሌሎች ንግድ ጀማሪዎች የሚያካፍለው ምክር ከትንሽ ነገር መጀመር ካሰቡበት ሊያደርስ እንደሚችል ነው። ሜጀር ነገር ማስበው ወደ ወጣቶች የምመክረው ነገር ስለ ቢዝነስ ሲታሰብ፣ ኤኒ ቢዝነስ ሊሆን ይችላል። ያንን ቢዝነስ ከትንሽ በመጀመር በጣም አምናለው፣ ምክንያቱም ትልቅ ነገሮች ሁሉ የተነሱት በጣም ከትንሽ ነገር ነው። ምን ይባላል፣ አንድ አባባል አለ ስታርት ስሞል ቢግ ድሪም ይባል አባባል አለ እና ለትልቁ ህልም ትንሽዬ ጅማሬ ያስፈልጋል። የትኛውም ቢሆን ቢካዝ የትኛውም ማስተር አንድ ጊዜ አማተር ነበር። እና ከትንሽ በመጀመር አምናለሁ። ኤኒ ቢዝነስ እኔ ሌዘርን የሰራሁት ማለት ሰንበዲ ሌዘር መስራት አለበት ማለት አደለም። ገና በጣም ብዙ ማርኬት አለ እና ሰዎች የተለያየ ፊልድ ላይ ኤክስፐሪመንት እያደረጉ ቢሰሩ የተሻለ ነገር ማግኘት ይችላሉ። በዚህ በጣም አምናለው ነው። ስለዚህ የትኛውንም ገና ጀማሪ ስታርታፕ ቢዝነስ ኢንተርፕረነር ሳገኝ ሞር የምመክረው ነገር እኔን የረዳኝ ከትንሽ ነገር በመጀመሬ አሁን ላይ ላለኝ ነገር ትልቅ ክብር እንዲኖረኝ አርጎ አዲስ አበባውያን ሌዘር የሚል መለያ ያለው የቆዳ ምርቶች መስራችና ስራ አስኪያጅ የሆነው አቤኔዘር ታደሰ ነበር በዛሬው የወጣቶች ዓለም ዝግጅት ተሞክሮን ያካፈለን። ለዝግጅቱ ልደት አበበነኝ መልካም ሳምንት።